የከተማ የምግብ ዋስትናና የስራ ፈጠራ ፕሮጀክቱ ከዓለም ባንክ ጋር በመተባበር የሚሰራ ሲሆን በከተማ የምግብ ክፍተት ያለባቸው እየሰሩ የሚታገዙበት አቅመ ደካሞች የሆኑትን ደግሞ በቀጥታ የገንዘብ ድጋፍ የሚደረግበት እንደሆነ የክልሉ ምክትል ከንቲባና የንግድ ኢንቨስትመንትና ኢንዱስትሪ ቢሮ ኃላፊ አቶ አብደላ አህመድ ለዶቼ ቨለ ተናግረዋል። የዚህ ፕሮግራም ዋና ዓላማው ምንድ ነው? አንደኛ እግረ መንገዳችንን ከተሞቻችንን ምቹ ማድረግ እጅግ የሰነጠለች ዘመናዊ ከተማ እንዲኖረን የደረቅ ቆሻሻን ማንሳትና ከተማችን ለዜጎች ምቹ ማድረግ ነው። ሌላው በተለያዩ ምክንያት የተጎዱ ተራሮችን መልሶ የማልማት ስራዎች ይሰራሉ፣ የጋራ እርከኖች ይሰራሉ እና የአካባቢያችንን አረንጓዴያማ እንዲሆን ከማድረግ አንጻር የዚህ ፕሮጀክት አካል ናቸው። በዚሁ እንግዲህ በፕሮጀክቱ ውስጥ በዚህ ባለፈው አመት የተጠቃሚዎቹን ስንመለከት ወደ 3549 አባወራዎች በዚህ ፕሮግራም ውስጥ ገብተው ሲሰሩ ቆይተው ህይወታቸውንም የከተማውንም ገጽታ ግንባታ ላይ ትልቅ ስራ ሲሰራ የነበረበት ሁኔታ አለ ሌላው እንግዲህ ሁለት መልኩ ነው ያለው አንደኛው እየሰሩ ድጋፍ የሚያገኙ ሌሎቹ ደግሞ በጣም አቅመ ደካማ የሆኑ ቀጥታ ድጋፍ የሚደረግላቸው አካላትም አሉ በቀጣይ አሁን ይሄ ፕሮግራም ከ46 ሺህ በላይ ማህበረሰባችንን ተጠቃሚ ያደርጋል ብለናል ፕሮጀክቱ የሶስት ዓመታት ሲሆን እስካሁን የመጀመሪያ ዙር አፈጻጸም መልካም እንደሆነ ምክትል ከንቲባ አቶ አብደላ አህመድ ይናገራሉ። እስካሁን በተሰሩ ስራ እጅግ እንዲሁም በዶክመንተሪ በቪዲዮ መልክም የተቀረጹ አሉ። ስራው ከመሰራቱ በፊት አካባቢው የነበረውን ሁኔታ የሚገልጽ አለ። ስራው ደግሞ ከተሰራ በኋላ ምን እንደሚመስል የሚያሳይ ነው ያለውና በአጠቃላይ እንግዲህ በዚህ ሁለቱ ወር ውስጥ የተሰሩ ስራዎች እጅግ አበረታችና አስደሳች ለማህበረሰባችንም ጥሩ ከተማን እንዲኖረን ከማድረግ አንጻር አበረታች ስራዎች ተሰርተዋል። እግረ መንገዱን ደግሞ ትልቁ በውስጣችን እርካታ፣ በግለሰብ ደረጃ እርካታ የሚፈጥርብኝ የዜጎቻችንን የምግብ ክፍተት አይተን ትክክለኛው የድሃ ድሃ የዚህ ፕሮግራም ተጠቃሚ ሆኖ ህይወቱ ሲሻሻል ማየቱም ትልቅ እርካታ ስላለው በዚህ ደረጃ አበረታች ውጤቶች ታይተዋል የሚል ምላሽ ነው ያለኝ። ከፕሮጀክቱ ተጠቃሚዎች የተወሰኑትን አነጋግረናል። እኔ አስራት ወንድሙ ይባላለሁኝ። አካባቢ ልማት ሰራተኛ ነኝ። በአሁኑ ከበፊቱ አሁን በጣም እየተጠቀምን ነው። ኑሯችንም ቤት ውስጥም ደህናነን። መጀመሪያ የማይረባ ነገበረ የምንሰራው አሁን ግን ቆንጆ ስራ እየሰራን ነው። ለእኔም ሆነ ለቤተሰብም፣ ለጎረቤቶችም፣ ለሁሉም ለሚሰሩት ሁሉ አሁን በጣም ለውጥ እያመጡ ነው። መሐመድ አሚን እስማኤል ይባላል። በአሁኑ ሰዓት እየሰራ ነው ያለ ነው የደረቅ ቆሻሻ ስብሰባ ነው። ማለትም ከተማዋን ያሉበትን ቆሻሻዎችን እያነሳን በማጽዳት ከተማዋ ደግሞ ጽዳት በመኖሩና ለአካባቢ ውበት እንዲያገኝን ይህንን ያገኛል። እኛ ደግሞ ይህን ተጠቃሚነታችን በዚህ በምንሰራበት ስራ ላይ ደመወዝ እየተከፈለን ቤተሰቦቻችን እንድናስተዳድር አድርጎናል። ተካበይ ተፈራ ዳኜ። ቁርስ በልተን እንደሁም ምሳ እንበላ ወይ እራት ነው ምንበላው። አሁን ግን ምሳም እንበላ ጀመር። ደህና እንኖራለን። አሁን በጣም የተሻልኩ ነኝ። ፕሮጀክቱ ለሚቀጥሉት ሶስት ዓመታት የሚቀጥልና ወደ ሌሎች ቀበሌዎች እንደሚስፋፋም ምክትል ከንቲባ አቶ አብደላ አክለው ገልጸዋል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ፣ ድሬዳዋ